በአሜሪካ ታሪክ ውስጥ የፕሬዝዳንታዊ በዓለ ሲመት ልዩ የሆነውን የአሜሪካ ዴሞክራሲን ማሳያ ተደርጎ ይወሰዳል። ፕሬዝዳንት ሃይዘን አወር በበዓለ ሲመታቸው ወቅት በዚህ መልክ ነበር ቃለ መሐላ የፈጸሙት። እኔ ዲዋይት ዲ ሃይዘን ሃወር ይህን ቃለ መሐላ የሚፈጽመው የፕሬዝዳንት ቢል ክሊንተን በዓለ ሲመትም ሰላማዊ የሆነው የስልጣን ሽግግር የታየበት ነበር። I will faithfully execute the office of President of the United States. የዩናይትድ ስቴትስ ፕሬዚደንት ቢሮ ኃላፊነቶችን በታማኝነት ለመፈጸም። ላለፉት ዘመናት ስልጣን ከአንድ የፖለቲካ ፓርቲ ወደ ሌላኛው ሲሸጋገር ቆይተዋል። ለማስታወስ ያህልም ከዴሞክራቱ ቢል ክሊንተን ቀጥሎ ሪፐብሊካኑ ጆርጅ ደብሊው ቡሽ ስልጣን ተረክበው ነበር። የአሜሪካንን ሕገ መንግስት ለመጠበቅና ለመንከባከብ እንዲሁም ለመከላከል እጅግ መራራ ከነበረው የፕሬዝዳንት ዶናልድ ትራምፕ እና የሂላሪ ክሊንተን ምርጫ በኋላ ፕሬዝዳንት ዶናልድ ትራምፕ በዚህ መልኩ ነበር ሲመታቸው የተፈጸመው። እግዚአብሔር ይርዳኝ። ትላንት ጥር አስራ ሁለት ሁለት ሺህ አስራ ሶስት ዓመተ ምህረት ጆ ባይደን የአሜሪካ አርባ ስድስተኛው ፕሬዝዳንት በመሆን ከሁለት ሳምንታት በፊት በፕሬዝዳንት ዶናልድ ትራምፕ ደጋፊዎች ጥቃት በደረሰበት በካፒቶል ሂል ደረጃዎች ላይ ቆመው ቃለ መሀላ አድርገዋል። That an inauguration is to most Americans will be able to be accomplished and will be present on Inauguration Day. <laughs> በበዓለ ሲመቱ ላይ የሚገኙ ታዳሚዎች ቁጥር የተመጠነ ሲሆን ከቃለ መሐላም በኋላም ሰላማዊ የሆነ የስልጣን ሽግግር መካሄዱን ለማረጋገጥ ባይደን የወታደራዊ ትዕይንትን ይታደማሉ። በመቀጠልም ባይደን ከቀድሞው የዩናይትድ ስቴትስ ፕሬዝዳንቶች ባራክ ኦባማ፣ ጆርጅ ደብሊው ቡሽ እና ቢል ክሊንተን ጋር በመሆን በአርሊንግተን ቨርጂኒያ ወደሚገኘውና ያልታወቀ ወታደር ብሔራዊ መካነ መቃብር ያቀናሉ። ባይደን ታዲያ የእሳቸው በዓለ ሲመት ከቀደሙት እንደሚለይ የተረዱ ይመስላል። በፔንሲልቬኒያ አውራ ጎዳና ላይ እጅግ ብዙ ሰውና የበዓለ ሲመት ትዕይንት እንደማይጠብቀኝ ግምቴ ነው። በአንጻሩ ፓሬድ አክሮስ አሜሪካ ወይም መላው አሜሪካን በሰልፍ የተሰኘው የበዓለ ሲመት ኮሚቴ አካል የተለያዩና እጅግ ልዩ የሆኑ ትዕይንቶች በመላው አሜሪካ በቴሌቪዥን ይካሄዳሉ ሲል አስታውቋል። የተለመደው የበዓለ ሲመት ምሽት ግብዣም ዘንድሮ ደሚ ለቫቶና ብሩስ ስፕሪንግስቲንን የመሳሰሉ ሙዚቀኞችን ባካተተና በፊልም ተዋናዩ ቶም ሃንክስ መሪነት በሚካሄድ የዘጠና ደቂቃ ልዩ የቴሌቪዥን መርሃ ግብር እንደሚተካ ተገልጿል። ዋሽንግተን ዲሲ በብሔራዊ ወታደሮች እየተጠበቀች ሲሆን ቤታቸው እንዲቆዩ የተላከላቸው መልእክት ላልደረሳቸውም ትእዛዙ መሳሪያ በታጠቁ ጦር ሰራዊት አማካኝነት ተግባራዊ እንደሚደረግ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ የጂኦግራፊ ክፍል ሊቀመንበር የሆኑትና ናሽናል ሞል የተሰኘው መጽሐፍ ደራሲ የሆኑት ሊሳ ባርቶን ሾርት ታዲያ ይሄ ሁኔታ እጅግ አሳሳቢ ነው ይላሉ። አስራ አምስት ሺህ የሚሆኑ የሀገሪቱ ወታደሮች ዴሞክራሲያዊ በሆነ ምርጫ ሂደት ያለፈን በዓለ ሹመት በካፒቶል ለመጠበቅ መላካችን ራሱ አሳሳቢ ምልክት ነው። ይህ መልካም አይደለም። ናሽናል ሞል ከሳምንታት በፊት እንደ አውሮፓውያን አቆጣጠር ጥር ስድስት ላይ ጥቃት ከደረሰበትና በዓለ ሲመቱ ከሚካሄድበት ካፒቶል ሂል ጀርባ ያለ ቦታ ነው። ሊሳ ባርቶን ታዲያ ይህ አካባቢ በዛሬው በዓለ ሲመት ኮትሮ በተለየ መልኩ ብቸኝነት ያጠላበትና አሳዛኝ ቦታ ሆኗል ይላሉ። በዋሽንግተን ሰዓት አቆጣጠር ዛሬ ቀትር ላይ ባይደን አርባ ስድስተኛው የአሜሪካ ፕሬዝዳንት ሆነው ይሾማሉ። ለስቲቭ ሬድሲች ዘገባ ኤደን ገረመው ከዋሽንግተን ዲሲ።